የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ አመሻሹ ላይ በጠራው ጋዜጣዊ መግለጫ ላይ ምርጫ 2007 ከተጀመረ አንስቶ መድረክ ከህዝብ ጋር እንዳይገናኝ በገዢው ፓርቲና በመንግስት በኩል ያልተደረገ ደባ አልነበረም ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገልጸዋል። መድረክ በህጎችና በህገ መንግስቱ በተደነገገው መሰረት በምርጫው ዘመቻ ወቅት በመገናኛ ብዙሀን እንዳንጠቀም ሳንሱር ተደርገናል ብለዋል። በምርጫ ቀንም መድረክ የምርጫ ጣቢያ ወኪሎችን ማስቀመጥ እንዳልቻለ በተለይ በከፍተኛ ትምህርት ተቋማትና በጦር ሰፈሮች ውስጥ በተካሄዱ ምርጫዎች መድረክ ታዛቢዎቹ ወይንም ወኪሎቹ ወደ እነዚህ ተቋማት ለመግባት እንደተከለከሉ በአጠቃላይ ከሶስት አራተኛ በላይ በሆኑ የምርጫ ጣቢያዎች አንድም ወኪል መድረክ ማስገባት እንዳልቻለ ፕሮፌሰሩ ገልጸው እነዚህና የመሳሰሉ ድርጊቶችን መድረክ መገምገሙን ገልጸዋል። የግንቦት አስራ ስድስቱ ምርጫ የምርጫ ህግ የስነ ምግባር ደንቦችንና ሕገ መንግስቱን ጭምር የጣሰ የምርጫ ሂደትና አፈጻጸም መሆኑን መድረክ ገምግሟል። እንደዚሁም ምርጫው ኢህአዴግ በኮማንድ ፖስት የተመራ የታጠቀ ሰራዊት ህዝቡ ላይ ባሰመተበት ሁኔታ የተከናወነ ሆኖ አግኝተነዋል። ስለዚህም የግንቦት አስራ ስድስት ሁለት ሺህ ሰባት ምርጫ ነጻ ፍትሐዊና ተአማኒ አይደለም የሚል ድምዳሜ ላይ መድረክ ደርሷል። የህግ ጥሰቱ ይሄ ብቻ እንዳልሆነና እንዳልነበረ የዘረዘሩት ፕሮፌሰር በየነ ጴጥሮስ የድምፅ መስጫ ኮሮጆዎች ተሞልተው አድረዋል። ለመድረክ የተሰጡ የድምፅ መስጫ ወረቀቶች በየመጸዳጃ ቤቱ ተጥለው ወይንም እንዲቃጠሉ ተዘርገው በእነዚህ ፈንታ የኢህአደግ ሀሰተኛ የድምፅ መስጫ ወረቀቶች በድምፅ መስጫ ኮረጆች ውስጥ መታጨቃቸውን ገልጸዋል። ሌሎችም የመድረክ አመራር አባላት ጨምረው እንዳሉት ይህ ድርጊት በሌሎችም ሰፊ የሀገሪቱ ክፍሎች ተፈጽመዋል ሲሉ ገልጸዋል። ይህን የተቃወሙ የመድረክ አባላትና የምርጫ ወኪሎች በልዩ ልዩ ሰበብ መታሰራቸውን ገልጸው እነዚህ አባሎች እንዲፈቱ ፕሮፌሰር በየነ ጴጥሮስ ጥሪ አቅርበዋል። መድረክ በአሁኑ ጊዜ በተለያዩ የተሳሰቡ ምክንያቶች ኢህአዴግ በሸረበው በካድሬዎች ተንኮል ሰፊ ቁጥር ያላቸው የ ምርጫ ጣቢያ ተወካዮቻችንንና ጠንካራ የፖለቲካ ሰራተኞቻችንን አስሯቸው ይገኛል። ስለዚህ እነዚህን የታሰሩትን አባሎቻችንን በአስቸኳይ እንዲፈታ እንጠይቃለን። ከየስፍራው የተሰበሰቡና በመጸዳጃ ቤትም ተጥለው የነበሩ በግምት በመቶዎች የሚቆጠሩ የድምፅ መስጫ ወረቀቶችን በጋዜጣዊ መግለጫው ላይ ለናሙና ያቀረበው መድረክ ወረቀቶቹ የምርጫ ቦርድ ማህተም ያለባቸው ለመሆናቸውም አሳይተዋል። ይህንን ህገ ወጥ ድርጊት ሲከላከሉ የነበሩ አባሎች አሁንም በመንግስት ኃይሎች እየተሳደዱ መሆናቸውን የገለጹት የመድረክ መሪ መሳደዱ በአስቸኳይ እንዲቆም ጠይቀዋል። አባሎቻችንንና መራጩንም ህዝባችንን አሁንም በማሳደድ ላይ ነው ያለው። እስካሁን ድረስ ያልታሰሩቱ በቁጥር ስር ያልዋሉት ተወካዮቻችን እንዴት ደፍራችሁ መድረክን ለማስመረጥ በሚል ሰበብ የማሳደዱን የዘመቻ ታይዞት ነው ያለው። ስለዚህ ይህም የማሳደድ እርምጃ በአስቸኳይ እንዲቆም እንጠይቃለን። በመጨረሻም ፕሮፌሰር በየነ መድረክ ለተፈጠረው ችግር መፍትሄ ሊሰጥ ይችላል ያለውን አካል እንዲቋቋም ጥሪ አቅርበዋል። ይሄ ምርጫ ያገሩትን ህገ መንግስትና ያሉትንም ህግጋት ሁሉ የጣሰ ነው ብለናል። የህግ ጥሰት አለ በዚህ ምርጫ አፈጻጸም ላይ ስለሆነም አንድ ወገንተኛ ያልሆኑ ዜጎች ያሉበት ገለልተኛ አካል ተቋቁሞ የዚህ በምርጫ ሂደት የተከሰተው የህግ ጥሰቶች እንዲጣሩ መድረክ አበክሮ ይጠይቃል። በመግለጫው መጨረሻ ላይ የተለያዩ ጥያቄዎች ጋዜጠኞች ተነስተው ፕሮፌሰር በየነን ጨምሮ ሌሎችም የአመራር አባላት ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ